ኢትዮ ቤልጅየም እግር ኳስ ቡድን የተቋቋመው ከዛሬ 14 ዓመት በፊት በስቲፋኖስ ታምራት ተፈሪና ቴድሮስ መላኩ ነው። ይህ ቡድን ሲቋቋም ዋነኛ ዓላማዊ የነበረው በቤልጅየም የሚገኙ ኢትዮጵያውያን በሳምንት አንድ ቀን በዕለተ እሁድ እየተገናኙ የጤና ስፖርታዊ እንቅስቃሴ ለማድረግ ነበር። ይህንን የሰሙት በሆላንድ የሚኖር ኢትዮጵያውያን ቀድሞ ቡድን መስርተው የእርስ በርስ ጨዋታ ያደርጉ ነበርና ኢትዮ ቤልጅየም እግር ኳስ ቡድንን ለጨዋታ ይጋብዛሉ። የመጀመሪያ ተሳትፏቸውን ያደረጉት ኢትዮ ቤልጅየሞች በኢትዮ ሆላንድ ተሸንፈው ይመለሳሉ። በአሁኑ ጊዜ ቡድኑን በመሪነት እያገለገለ ያለው የቀድሞው የቅዱስ ጊዮርጊስ እግር ኳስ ቡድን ተጫዋች የነበረው እየውብ ኃይሉ፣ ስለ ቡድኑ ቀጣይ ሂደት ይህን ይናገራል። ከሁለት አመት በኋላ ባዩ ሙሉ ፕሮፌሽናል ተጫዋች ሆኖ መጥቷል። ረፍት ሰዓቱ ላይ ነው ውድድሩ ያለው የሆላንድ በአመት አመት ስለነበረ ባዩ ልጆችን ኦርጋናይዝ አድርጎ ለመሄድ ፕሮሚስ ገብቶ ባዩ፣ ሉልሰገድ፣ ቴድሮስ፣ መላኩ ሆነው የሌሎችም ተጫዋቾች ተጨማምረው ለሁለተኛ ሁለተኛ ጊዜ ወደ ሆላንድ ይሄዳሉ። ከመጀመሪያው አመት የተሻለ ውጤት ይዘው ይመጣሉ ማለት ነው። ሁለት አመት በኋላ እኔ ከኢትዮጵያ ወደ ቤልጅየም እገባለሁ። ከነባዩ ጋር ጆይን አደረግኩኝ። በየአመቱ እንጫወታለን፣ እሁዱ ትሬኒንግ እናደርጋለን። ከዛ በኋላ ነው እንግዲህ ኢትዮ ቤልጅየም እየተጠናከረ እንደ ቡድን እየሆነ የመጣው። ሁሌ ውድድር ሲኖር ሆላንድ እየሄዱ ይጫወቱ የነበሩት የኢትዮ ቤልጅየም እግር ኳስ ቡድን አባላት ከተወሰነ ጊዜ በኋላ ቤልጅየም ላይ ለማዘጋጀት ማሰብ ይጀምራሉ። ቤልጅየም ላይ ያለው እንቅስቃሴ ጠንካራ ለመሆን ያሰቡትን ለማሳካት ትልቅ እንቅፋት ሆኖባቸውም ነበር ሁሌም የምንሄደው የሚገርም ወደ ሆላንድ ነበር። ሆላንድ የራሱ የውስጥ ዝግጅት ስላለው እኛ ደግሞ እዚህ ልክ እንደ ሆላንድ ለማድረግ በቂም ሰው የለንም። እንጠራለን እንጂ አንጠራም። ስለዚህ በየአመቱ የምንሄደው የነበረው ሆላንድ ነው። ቤልጅየም ውስጥ እንደ ሆላንድ አይነት ውድድር አድርገን አናውቅም። ካለፉት ሁለት ዓመታት በኋላ ግን ያንን ህልማቸውን በተወሰነ መንገድ ለማሳካትም ቢሆን የተሻለ አጋጣሚው እንደፈጠረላቸው እዮብ ኃይሉ ያብራራል። እነዚህ ውድድሮች የተጀመሩት ይገርማል። አሁን የመጣው የኢትዮ ቤልጅየም ውስጥ ያለው ደኒው ጄኔሬሽን በእነሱ ብርታት ነው ማለት ከኮርትሪክ የሚመጡ ከአንቶርፐን የሚመጡ ልጆች ከጌንት የሚመጡ ልጆች ጥሩ ጥሩ ልጆች ስላሉ እነዚህ ኦርጋናይዞ ይህን ውድድር ይገርማል። ኢትዮ ቤልጅየም ነው የፈጠረው። የዛሬ ሁለት ዓመት ለመጀመሪያ ጊዜ እኛ ጋር ተዘጋጀ። እዚሁ ሉቨን ማለት ነው። ተጫዋቾቹንም ጠራል። ይህንን ውድድር እንደውም ቤልጅየም ነው ያቋቋመው። እና ሁለት ዓመት ድረስ ይሏል በዚህ ዓመት ግን በአንዳንድ ችግሮች ምክንያት አላደረግን። ይህ ውድድር ግን ከሚቀጥለው ዓመት ጀምሮ በየዓመቱ እንደሚደረግ እርግጠኛ ነኝ። የኢትዮ ቤልጅየም እግር ኳስ ቡድን የገቢ ምንጫ ለመኖሩ ትልቅ እንቅፋት እንደሆነበት የቡድኑ መሪ ኢዮብ ኃይሉ ይናገራል። ቡድኑን ለማጠናከር በተለያዩ ጊዜያት ግን የገቢ ማሰባሰቢያ ዝግጅቶችን እያደረጉ እንደሚገኙም ይገልጻል። በአመት ውስጥ የተወሰነ ዝግጅቶች እንደ ፓርቲ፣ የዘፈን እንትኖች፣ አንዳንድ የባርቢኪ ነገሮች እናደርጋ ገቢውን ለኢትዮ ቤልጅየም እናደርጋለን። በቤልጂየምም ሰብሲዳይዝ ሊደረግ ነበረ። አሁን ደ ላስት የር ነው የቀረው። በእንደዛ እንደዛ ገቢዎች እናደርግና ለሚያስፈልገን ወጪዎች እንጠቀማለን ማለት ነው። ኢትዮ ቤልጅየም እግር ኳስ ቡድን ያለፉትን 14 ዓመታት እንደ ቡድን ሲጓዝ በአውሮፓ የኢትዮጵያውያን ማህበረሰብ አባላት በሚያዘጋጁት ውድድር ላይ ያስመዘገበው ውጤት ምን ይሆን ብዬ የቡድን መሪውን እዮብ ኃይሉን ጠይቅኤው ነበር። ኢትዮ ቤልጅየም በጣም ጥሩ ውጤት አመጣ የሚባል የዛሬ ሁለት ዓመት አራተኛ ወጥተናል፣ ግን የሚገርም ነገር ጥሩ ውድድር እናደርጋለን። ያው በአንዳንድ ችግሮች ምክንያት ውድድሩን እስከ መጨረሻው ለአንደርስ እንመጣለን እ ሶስት ዓመት በፊት ከነበረን ኢትዮ ቤልጅየም ቡድን የአሁኑ የተሻለ ነው፣ እና ምናልባት እንግዲህ ወደፊት ደግሞ የተሻለን ውጤት እናመጣለን ብለን እንጠብቃለን። ለጀርመን ድምጽ ዳግሞ ሲሳይ ተድላ ከብራስልስ ቤልጅክ።